ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቢያንስ ስድስት መቶ ሰዎች ኦሮሚያ ውስጥ አሁን እንደሞቱ በአማራ ክልል ደግሞ ቢያንስ እስከ ሁለት መቶ የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ እንዳጠላቸው ህይወታቸው እንዳጡ የኢትዮጵያ መንግስት በአስቸኳይ ጊዜ አዋጅ ያካተታቸው የተከለከሉ ያላቸው መብቶች የአገሪቱ ሁኔታ ወደ ከፋ አዘቅት ሊያስገቡ እንደሚችሉ ዓለም አቀፍ የመብት ተሟጋቹ አምነስቲ አሳሰበ። የሰማችኋቸውም የአምነስቲ የኢትዮጵያ መረጃ አጠናቃሪ አቶ ፍስሃ ተክሌ ናቸው። ዝርዝሩን በዕለቱ አብርስ እናቀርባለን። ለምሽቱ ዜና ደግሞ የኢትዮጵያ መንግስት በተቃዋሚዎች ላይ የሚያካሄደውን ጥቃት እንዲያቆም ተጠየቀ። እንደ ዩናይትድ ስቴትስ ሁሉ ሶማሊያም ፕሬዚዳንታዊ ምርጫ ልታደርግ ነው። እዚህ አሜሪካ ሁለቱ እጩ ተወዳዳሪዎች ዛሬ ማታ የመጨረሻ ክርክራቸውን በኔቫዳ ከተማ ያደርጋሉ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልኝ፣ እንደምናመሻችሁ የዛሬ ረቡዕ ጥቅምት 9 2009 ዓ ም አስተናጋጆች አሉላ ከበደና አዲሱ አበባ፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሀንዲሱ ከርተስ ባይንም ጋር እስከ ምሽቱ አራት ሰዓት አብረን እናመሻለን። አሁን በቅድሚያ የሰዓቱን የዓለም ዜና። የኢትዮጵያ መንግሥት በተቃዋሚዎች ላይ የሚያደርሰውን ጥቃት እንዲያቆም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር አሳሰቡ። የኢትዮጵያ መንግስት የተያያዘውን የጅምላ አፈሳና እስራት እንዲያቆም ያሳሰቡት አምባሳደሯ ባለፈው ዓመት ሚያዝያ ወር የታሰረችው የተቃዋሚ አባል ብሌን መስፍን እንደገና እንደታሰረችም አስታውሰዋል። አምባሳደር ፓወር በትዊተራቸው ባስተላለፉት መልእክት የኢትዮጵያ መንግስት የጀመረው አፈና የሚያዋጣው ሳይሆን ራሱን የሚጎዳው እንደሆነም ተናግረዋል። የዩናይትድ ስቴትሷ አምባሳደር ሳማንታ ፓወር ይህን ማሳሰቢያ ያስተላለፉት የኢትዮጵያ መንግስት አሁን በቅርቡ ይፋ ካደረገው የአስቸኳይ ጊዜ አዋጅ ጋር በተያያዘ በቀጣይነት የሚያካሄደው አፈና ካሳሰባቸው ሌሎች ምዕራባውያን ዲፕሎማቶች ጋር በመሆን ነው። የሰብዊ መብት ተሟጋቾች እንደገለጡት ብሌን መስፍን የታሰረችው ከሜሮን አለማየሁና ከንግሥት ወንዳፈራው ጋር ሲሆን እነዚህ ሦስቱ እና ሌሎችም የተቃዋሚ ፓርቲ አባላት አዲስ አበባ ላይ አመዝ ቀስቅሳችኋል ተብለው እንደ አውሮፓ አቆጣጠር በ2015 በቁጥጥር ስር የዋሉና የተከሰሱ ናቸው። ኢትዮጵያ በአሁኑ ወቅት ለስድስት ወር በሚቆይ የአስቸኳይ ጊዜ አዋጅ ስር ስትሆን መንግስትን የሚቃወሙ ሰላማዊ ሰልፎች ታግደዋል። እንደ ኢሳት የመሳሰሉ የውጭ መገናኛ አውታሮች ማድመጥ ተከልክሏል። ልዩ ልዩ እንቅስቃሴዎች ማድረግና ማኅበራዊ ድረገጾችን መከታተልም አይፈቀድም። ብሌን ሜሮንና ንግሥት ለዲሞክራሲያዊ ለውጦች ሰላማዊ እንቅስቃሴ የሚያደርገው የተቃዋሚው ሰማያዊ ፓርቲ የአመራር አባላት ሲሆኑ ይህ ፓርቲ ደግሞ በነጻነት የመሰብሰብና የመደራጀት መብቶችን የሚያራምድ መሆኑ ይታወቃል። ሜሮን አለማየሁና ንግሥት ወንዲፍራው እንደ አውሮፓ አቆጣጠር ባለፈው ህዳር 2015 የተለቀቁ ሲሆን ብሌን መስፍን ግን አሁንም እስር ቤት ውስጥ ነች። በአሁኑ ወቅት የሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የዓለምን ትኩረት እንደሳበ ቢታወቅም አፍሪካ ቀንድ ውስጥ በምትገኝ ሀገርም ወቅቱ የፕሬዚዳንታዊ ምርጫ የሚካሄድበት መሆኑ ነው። ሶማሊያ በመጪው ህዳር ወር ማብቂያ ላይ ፕሬዚዳንቷንና የምክር ቤት አባሎቿን ለመምረጥ በዝግጅት ላይ ትገኛለች። እስካሁንም አጠቃላይ የምርጫዎቹ ሂደት መልካም መሆኑን የምክር ቤት አባል የሆኑት አብደወሊ ከኑ ያሬ ገለጡ። በየትኛውም ዓለም በሰለጠኑትም ቢሆን አሉ ምርጫ በሚካሄድበት ጊዜ ቅሬታ የሚያሰሙና ምርጫው ትክክል አይደለም የሚሉ ወገኖች መኖራቸው የሚታወቅ ቢሆንም የእስካሁኑ የኛ አካሄድ ግን ሰላማዊ ነው ሲሉ የምክር ቤቱ አባል ቋራን ያሬ አክለው ተናግረዋል። መጽሔት ዘገባ ያቀርብበታል። ከሰሜን አፍሪቃ ተነስተው ወደ አውሮፓ የሚያቀኑ ስደተኞች የሚገጥማቸውን እንግልትና ፈተናዎች አስመልክቶ የተጠናቀረ አዲስ ዓለም አቀፍ ጥናት አንዳንድ አስደንጋጭ እውነታዎች ይፋ አድርጓል። ጥናቱ የጉልበት ብዝበዛንና ሌሎች በሰዎች ህገወጥ ዝውውር ወቅት የሚፈጸም ግፍ ጨምሮ በዋና ዋና የስደተኞች መተላለፊያ ኮሪደሮች በተፈናቃይ ተጓዦቹ ላይ የሚደርሱትን የእነዚህን በደሎች ግዝፈት፣ ድግግሞሽ እና አፈጻጸም ይዘረዝራል። የአሜሪካ ድምጿ ኪም ሉስ ያጠናቀረችውን አጠር ያለ ዘገባ አሉላ ከበደ ያቀርባል። ዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት አይኦኤም የመጀመሪያው በሆነው በዚህ ጥናቱ አስደንጋጭ ያለውን ሁኔታ ነው የተነተነው። ጆሴፊን ሜኬን በጉዳዩ ላይ ጥናት ያደረገች ጋዜጠኛ ናት። ያ ምናልባትም እንደ አዲስ ብዙም አስገራሚ ባልሆነ ነበር። መጠንና ግዝፈቱ ለበደሎቹ ሰለባ የሆኑት ሰዎች ቁጥር ነው እጅግ የሚያስደነግጠው። በቁማቸው የማለቅ ያህል ነው ትላለች ጋዜጠኛዋ ጆሴፊን ሜኬን ለአሜሪካ ድምጿ ኪም ሉዊስ በገለጸችው ያ ነው ሌላው የሚረብሸው ነገር። ከተለያዩ ሀገሮች ፈልሰው የመጡት እነዚህ ሰዎች ለከፋ ህጋዊ ወረቀት ለማግኘት ሲጨነቁ በህይወት ተርፈው በአፍሪካ አልያም እንደመጡባቸው አካባቢዎች ከዚያው የቀሩ ቤተሰቦቻቸው እንዴት ነው የሚሆኑት የሚለው ያሳስባቸው ይሆናል። ይህን ሁሉ ይዘው ነው በተልክ በተልክ ካሻ ጀልባዎች ተጨናንቀው ወደ አውሮፓ በሚያደርጉት ጉዞ ለእነዚህ የከፉ አደጋዎች የሚጋለጡት የጉልበት ብዝበዛንና ሌሎች በሰዎች የህገወጥ ዝውውር ወቅት የሚፈጸሙ ግፎችን ጨምሮ በዋና ዋናው የስደተኞች መተላለፊያዎች ላይ በተፈናቃይ ተጓዦቹ ላይ የሚደርሱት እነኚህ በደሎች ግዙፍ ናቸው ብሏል አይኦኤም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኑ እጩ ዶናልድ ትራምፕ እና ዲሞክራቷ እጩ ሂላሪ ክሊንተን ዛሬ ማታ ከስድስት ሰዓታት በኋላ መሆኑ ነው በላስ ቬጋስ ኔቫዳ የመጨረሻ ክርክራቸውን ያደርጋሉ። በዚህም በሚሊዮኖች የሚቆጠሩ አሜሪካውያን ሁለቱ ተፎካካሪዎች በልዩ ልዩ ፖሊሲዎች ላይ የሚያደርጓቸውን ሙግቶች ለመጨረሻ ጊዜ የመመልከትና የመስማት እድል ይኖራቸዋል ማለት ነው። የመጀመሪያዋ ሴት ፕሬዚዳንት ለመሆን የሚወዳደሩት ዲሞክራቷ ሂላሪ ክሊንተን ሪፐብሊካን ተፎካካሪያቸውን ዶናልድ ትራምፕን በእስካሁኑ የሕዝብ አስተያየት መለኪያ ሰንጠረዥ መሠረት እየመሯቸው ነው። ሁለቱም ግን አንዳቸው አንዳቸውን ለቦታው ብቁ አይደሉም፣ ለቦታው ብቁ አይደለችም እየተባባሉ በመነቃቀፍ ላይ ይገኛሉ። በመጪው ጥቅምት 29 ቀን በሚደረገው ዋናው ፕሬዚዳንታዊ ምርጫ በፊት ዛሬ ለመጨረሻ ጊዜ የሚካሄደው ክርክር የሚስተናበረው ፎክስ ኒውስ የሚባለው ቴሌቪዥን የፕሮግራም መሪ ክሪስ ዋላስ ለሚስተር ትራምፕና ለሚስስ ክሊንተን በኢሚግሬሽን፣ በአሜሪካ የውጭ ፖሊሲ፣ በጠቅላይ ፍርድ ቤት ዳኛ አሰያየም በኢኮኖሚና በመሳሰሉት በጠቅላላው በስድስት አበይት ጉዳዮች ዙሪያ ጥያቄ እንደሚያቀርብላቸው ይጠበቃል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ እጩ ዶናልድ ትራምፕ በመጪው ወር በሚካሄደው ምርጫ ከተሸነፍኩ የምርጫ ውጤት ተጭበርብረዋል ማለት ነውም ያሉበትን ነቅፈዋል። ትራምፕ የሩሲያው ፕሬዚዳንት ቭላዲሚር ፑቲንን ማድነቃቸውን ከዚያም ቀደም ያልተደረገ ሲሉ ነቅፈውታል። ፕሬዚዳንት ኦባማ ይህን ያሉት ትናንት ዩናይትድ ስቴትስን ከጎበኙት የጣሊያኑ ጠቅላይ ሚኒስትር ማቴዮ ሬዚኒ ጋር በሰጡት ጋዜጣዊ መግለጫ ወቅት ነው። የመጽሔት ዝርዝር ዘገባ ያቀርባል። የኢራቅና የኩርድ ኃይሎች በአይሲስ የተያዘችውን የሙሱል ከተማ ለማስለቀቅ ከሚያካሄዱት የመልሶ ማጥቃት ጦርነት ለማምለጥ በሺዎች የሚቆጠሩ የከተማይቱ ነዋሪዎች መሰደዳቸውን ሴቭ ዘ ችልድረን የተባለው ግብረሰናይ ድርጅት ዛሬ ረቡዕ አስታውቋል። ጦርነቱን ሽሽት ባለፉት አስር ቀናት ብቻ ወደ አምስት ሺህ ሰዎች ሶሪያ መጠለያ ካምፕ መድረሳቸውን ያመለከተው ይኸው የተባበሩት መንግሥታት ግብረሰናይ ድርጅት ስደተኞች በተጨማሪ በጨመሩ መጠን ግን መጠለያው ከአቅሙ በላይ እንዳይጨናነቅ ስጋት መኖሩንም ያመለክታል። ስደተኞቹ ሰውነታቸው ላይ ካለው ልብስ በቀር ምንም የሌላቸው ችግረኛ ስለሆኑ ከፍተኛ እርዳታ እንደሚሹ የቡድኑ መሪ ታሪክ ከዳር ተናግረዋል። በሞሱል ኦፐሬሽን ከአንድ መቶ በላይ አሜሪካውያን ወታደሮች ኩርዶችንና የኢራቅ ኃይሎችን እንደሚያጅቡም ተነግረዋል። በመጨረሻም አፍጋኒስታን ውስጥ በሚካሄደው ጦርነት በመጀመሪያዎቹ የ2016 9 ወራት ውስጥ ብቻ ከ8000 በላይ ሰዎች ቆስለዋል 2600 የሚደርሱም ለህልፈት ተዳርገዋል ሲል የተባበሩት መንግስታት ድርጅት አስታወቀ። በጦርነቱ የደረሰውን ህይወት መጥፋትና የመቅሰል አደጋ ዛሬ ረቡዕ ያስታወቀው በአፍጋኒስታን የድርጅቱ ሚስዮን ረዳት በጦርነቱ የተጠመዱት ወገኖች ሲቪሎችን ማህበረሰብ ከመጉዳት እንዲታቀቡ ባሳሰበበት መግለጫው ነው። እንደ አውሮፓውያን ዘመን አቆጣጠር ከ2013 ጀምሮ በተለይ በህጻናት ላይ የሚደርሰው የህይወት መጥፋት እንዳሳሰበውም ድርጅቱ አስታውሰዋል። በዚህ በያዝነው የአውሮፓውያኑ 2016 ዓ ም 2461 ህፃናት ላይ አደጋ መድረሱን ያመለከተው ይህ የአፍጋኒስታኑ ሚስዮን ወይም ልዑክ ከዚህ ውስጥ 639ኙ መገደላቸውን፣ በ1822ቱ ላይ ደግሞ የመቅሰል አደጋ እንዳጋጠመው ጠቅሷል። ከዚህ ውስጥ 61 በመቶ ያህሉ በታሊባኑ ጸረ መንግስት ኃይሎች የተፈጸመ እንደሆንም ልዑኩ አልሸሸገም። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድ ናቸው ያለ ነው አዲሱ አበበና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይዘልቃል። ቀዳሚው የዕለቱ አቢይ ርዕስ ነው። ወዲያ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ። ዲፕሎማቶች ካልተነቃንቁ ስራ አይሰሩ። አለበለዚያ በዚያ ከሀገራቸው ነቅለው እዛ ሀገር የሚመደቡበት ምክንያት አልነበራቸውም። ከመጀመሪያ ከመጀ ሲመጡ እዛ ሀገር ውስጥ እንደ ልብ ተነቃንቀው ለመስራት ስለሆነ የሚመጡት ከሰው ጋር ለማግኘት ለመነጋገር፣ ባለስልጣኖችን ፕሮጀክቶችም ካሏቸው ፕሮጀክቶችን ለማያት በሀገር ውስጥ አለ የሚባል ልማትም ሆነ ረሃብም ሆነ ችግርም ሆነ እሱን ተዘዋውሮ ለመመልከት እና ለሀገራቸው ሪፖርት ለማድረግ ነው በመሰረቱ እዛ የሚመደቡት። ይህን ማድረግ ካልቻሉ የእነሱ እዛ መኖር አስፈላጊ አይደለም ማለት ነው። ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ናቸው የተደመጡት። የኢትዮጵያ መንግስት በበኩሉ አዋጁ ኢላማ ያደረገው በመላ አገሪቱ የጸጥታ ጥበቃውን ሁኔታ ለማስተባበር እንጂ ሲቪሎችንና የፖለቲካ እንቅስቃሴዎችን ለመቆጣጠር አይደለም ይላል። ሙሉ ዝግጅቱን በሁለተኛው አጋማሽ በዲሞክራሲ በተግባር ፕሮግራም ተከታተሉት። አሁን የዕለቱ አብይ ርዕስ ኢትዮጵያ በአስቸኳይ ላለፉት አስር ቀናት በአዋጅ እየተዳደረች ነው። በሀገሪቱ በኦሮሚያ፣ በአማራ ክልሎች ሲካሄዱ የሰነበቱ ተቃውሞችና ሁከቶችን ተከትሎ መንግሥት ያወጣው የአስቸኳይ ጊዜ አዋጅ የዜጎችን መብት ከመገደብ አልፎ ዘለቄታ ያለው ለውጥ ለማምጣት የሚያስችሉ ሁኔታዎችን አይፈጥርም ሲል አንድ የመብት ድርጅት አስታውቋል። አምነስቲ ኢንተርናሽናል እንደሚለው ከሆነ በኢትዮጵያ የብዙሃን ድምፅ የሚሰማበትና ዜጎች ራሳቸውን የሚመሩበት ስርዓት መፍጠር እንጂ በዜጎች ላይ ግድያ መፈጸምና ማሰር እንዲሁም ሰፊ የመብት እቀባ ስርዓት ማስፈን መፍትሄ አይሆንም ብሏል። ማምሻውን ሄኖክ ሰማግዜር የአምነስቲ የኢትዮጵያን መረጃ አጠናቃሪ አቶ ፍስሐ ተክሌን አነጋግሯል። የአምነስቲ ስጋት ምንድን ነው? እነዚህ ተቃውሞዎች እንግዲህ ረጅም ጊዜ ይቀጥለዋል። በሀገር ታሪክ ውስጥ እንግዲህ እንደዚህ ስፋት እና ቀጣይነት ያለው ተቃውሞ ሲካሄድ ያውም ተቃውሞ የመጀመሪያው ነው እና ለዚህ ተቃውሞዎች ደግሞ ብዙዎቹ ባለን ሪካርድ መሰረት ሰላማዊ ነበሩ። መንግስት የሰጠው ምላሽ ግን በሀይል ናገዘ፣ ብዙ ሰዎች የሞቱበት ብዙ ሰዎች የታሰሩበት እና የቆሰሉበት ምላሽ ነው የተሰጠው እና ይሄ ነገሮችን ከጊዜ ወደ ጊዜ ላይ በተለይ በቅርብ ጊዜ ኢሬቻ ላይ ከተፈጠረው ሁኔታ አንጻር ወደ ንብረት ማጥፋት እና አንዳንዴም በመሳሪያ የታገዘ ኤንጌጅመንት ታይቷል። ይሄ ሁሉ እንግዲህ ከመንግስት በተሰጠው የኃይል ምላሽ ነው የሚል አናሊሲስ ወይም ደግሞ ትንታኔ ነው ያለን። እንግዲህ በአምነስቲ ባሰባሰበው መረጃ መሰረት ምን ያህል ሰዎች ናቸው በአጠቃላይ የሞቱት? በቁጥጥር ስር የዋሉትስ በአግባቡ ይታወቃሉ ወይ? ባለን መረጃ መሰረት ኦፊሻል ቁጥር ማግኘት አስቸጋሪ ነው። ግን ከተለያዩ ሶርሶች ያገኘናቸውን በማጠናቀር ቢያንስ ስድስት መቶ ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ ሁለት መቶ የሚደርሱ ሰዎች ላይ ሕይወታቸው ላይ አደጋ እንደደረሰ ሕይወታቸው እንዳጡ መረጃ አለን። ግን ይህን መጣራት ያለበት ነው። ምክንያቱም እኛ አነስተኛውን ግምት የምንይዘው ባሉት የተለያዩ ሶርሶች፣ ግን ከዛም በላይ ሊሆን ይችላል። የኢትዮጵያ መንግስት እንግዲህ በተደጋጋሚ በእናንተም ሆነ በሌሎች የሰብአዊ መብት ተሟጋች ድርጅቶች የሚወጡ መግለጫዎችን ያጣጥላል። በሀገር ውስጥ ሆነው መረጃ የማጠናቀር አቅሙ ስለሌላቸው፣ አቅምም ብቻ ሳይሆን የፈቃድም ጉዳይ አለ። እዚህ ላይ እንደዚህ አይነት መረጃ ሊያውቁ አይችሉም። ስለዚህ እነሱ የሚያወጧቸው መረጃዎች በተገቢ በመሬት ላይ ያለውን ሁኔታ አያሳዩም ይላሉ። የእናንተ ምላሽ? ያው እንግዲህ የእኛ መረጃ ያንን አያሳይም ከተባለ ነጻ የሆነ ኢንቨስቲጌሽን እንዲካሄድ መፍቀድ እና የማመቻቸት ስራ ከመንግስት ነው የሚጠበቀው። የእኛን ቁጥር የሚጠራጠር ከሆነ የሚታመን አካል በጠየቀው መሰረት ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጠይቋል። የተለያዩ ስፔሻል ራፖርተሮች ሁኔታው በዓለም አቀፍ ተቀባይነት ባለው ስርዓት እንዲካሄድ ጠይቋል። ስለዚህ እነዚህ መፍቀር ያለበት እንጂ አክሰስ ስለሌላችሁ ቁጥራችሁ አይታመንም ማለት ከልክለህም፣ እንደገናም ቁጥራችሁ አይታመንም ብሎ ማለት አይቻልም። እንግዲህ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጥቷል። በዚህም የተከለከሉ መብቶች አሉ። ከነኝህ መብቶች እስኪ እናንተን የሚያሰጓችሁ የትኞቹ ናቸው? በኢትዮጵያ ያለውን የአስቸኳይ ጊዜ አዋጅ አስመልክቶ አምነስቲ የሚሰጠው ምክር እና ያለው አቋም ምንድን ነው? እንደእኛ የአስቸኳይ ጊዜ አዋጅ መውጣቱ ወይም የመብት ገደቦች መደረጋቸውን ክሪቲሳይዝ ማድረግ አንችልም። ግን የአስቸኳይ ጊዜ አዋጁ ዓለም አቀፍ የሰብአዊ መብት ግን ስታንዳርዶች ያጠበቀ ነው ወይ፣ ገደቦች ውስጥ ካለው ሁኔታ አንጻር ልክ ናቸው የሚለውን ላይ ኮሜንት ማድረግ እንችላለንና አንደኛው መነሳት የሚችለው ነገር አሁን ያለው የአስቸኳይ ጊዜ አዋጅ ላይ በተመለከተ አንደኛው ጂኦግራፊክ ከበሬጁ በሙሉ አገሪቷን ያሳለለ ነው እና ብዙዎቹ ግጭቶች ያሉት በተወሰኑ አካባቢዎች ሆኖ ሙሉ ሀገሪቷን ከበር ማድረግ በእነዚህ ገደቦች አንድ የሚያሳስብ ነገር ነው። ሁለተኛው ከዚህ ከጂኦግራፊክ ከበሬጁ በተጨማሪ ደግሞ የኮማንድ ፖስት ተቋቁሟል እና የአስቸኳይ ጊዜ አዋጁን አፈጻጸም የሚቆጣጠረው የኮማንድ ፖስት በጣም ብዙ ፓወሮች ተሰጥተውታል። የኮማንድ ፖስት ሌጅስሌቲቭ አካል አይደለም፣ ከሚኒስትሮች የተውጣጣ ነው። ብዙዎቹ ይሄን በፕራይም ሚኒስትሩ ቼክ የሚደረግ ነው እና እንደዚህ አይነት ሰፊ ፓወርን፣ በተለይ በሰው መብት ላይ ትልቅ ፓወርን ስልጣነን ለአስፈጻሚው መስጠት ለአቢዝ ያጋልጠዋል። በተጨማሪ ደግሞ ሱፐርቫይዝ የሚያደርግ በተለይ ሰብዓዊ ክሶቶችን የሚያቋቁመው ቦርድ እስካሁን አልተቋቋመም። ስለዚህ የመብት ጥሰቱ በሰፋ ደረጃ የመሆን እድሉ ሰፊ ነው እና እነዚህ ነገሮች ያሰጉናል። ከዚህ በተጨማሪ ወደ ስፔሲፊክ ሪስትሪክሽኖቹ ስንገባ ለምሳሌ ሪሃቢሊቴሽን ወይም ደግሞ ተሐድሶ እርምጃዎች ሊወስድ ይችላል ይላል እና ተሐድሶ የሚለው ነገር በጣም ሰፊ ነው። ባለን ኤክስፒሪንስ መንግስት ተሐድሶ ብሎ ተቃዋሚዎችን የሚያስቀምጣቸው ብዙ ጊዜ የሚሊታሪ ካምፕ ውስጥ ነው። ደዴዛ፣ ብርሸለቆ የመሳሰሉ ከመኖሪያ የራቁ ለተለያዩ በሽታዎች የተጋለጡ እና ደግሞ ባለን መረጃ መሰረት ደግሞ ብዙዎቹ እዛ ገብተው የወጡ ሰዎች ከሰባ ያያያዝ ወጣ ያለ የሰባ ያያያዝ ያጋጠማቸው ሰዎች ነበሩ። አሁንም የታሰበው ታድሶ በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ነገሮች ያሰበ ከሆነ ብዙ ሰዎች ለመብት ጥሰት አላስፈላጊ ለሆነ ለመብት ጥሰት ሊጋለጡ ይችላሉ በተለይ ደግሞ እነዚህ ታድሶ ተብሎ የሚያዙና የሚጠበቁ ሰዎች ለፍርድ ቤት አክሰስ አይኖራቸውም ስለዚህ አያያዛቸውን ፍርድ ቤት አይቆጣጠርም መብት ጥሰት ደረሰብን ብለው ኮምፕሌን ማድረግ አይችሉም መጠየቅ አይችሉም ይህ እንግዲህ አንደኛው እንደጠቀስኩት ሁሉ ግን ብዙዎቹ ሪስትሪክሽኖች በተወሰነ ደረጃ በጣም ሰፊ ናቸው ለምሳሌ ተቃዋሚ ፖለቲካ አካላት ጋዜጣዊ መግለጫ መስጠት የለባቸው የአንድ የመልቲ ፓርቲ ሲስተምን ኮር ቫልዩ የሚያጠፋ ነገር ነው ፓርቲዎች መንቀሳቀስ የሚችሉ ፍሪደም ኦፍ ኤክስፕረሽን ሲኖራቸው ነው። በጣም ነው የማመሰግነው። አቶ ፍስሐ ተክሌ የአምነስቲ የዓለም አቀፍ የሰብአዊ መብት ተሟጋች ቡድን የኢትዮጵያ መረጃ አጠናቃሪ ለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ። ሌሎች በኢትዮጵያ ጉዳይ ላይ የተጠናቀሩ ዘገባዎች አሉን። በኢትዮጵያ መንግስት የታወጀውን ቀደም ብሎ የተጠቀሰውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በብዛት እየታሰሩና ቤታቸውም እየተበረበረ ነው የሚል ዘገባ ማምሻውን ተጠናቅሯል፣ እንደደረሰ እናቀርባለን። አሁን ወደ ጎረቤት ሶማሊያ ጉዳይ እናልፋለን። ሶማሊያ የፊታችን ህዳር ወር በሚካሄዱ ብሔራዊ ምርጫዎች ቀጣዩን የሀገሪቱን ፕሬዚዳንትና የሁለቱን ሸንጎች አባላት ለመምረጥ ወይም ለማስመረጥ እቅድ ይዛለ ይችላል። ይሁንና በአብዛኛው በብሔራዊ ምርጫዎች አሰራር የሚታወቀውን የመሰለ አንድ ሰው አንድ ድምፅ የሚለውን አካሄድ ግን የሚከተል ባለመሆኑ በምስቅልቅሎሾች ሊታጀብ መቻሉን አንዳንድ የሶማሊያ ፖለቲካ ተንታኞች እያስጠነቀቁ ነው። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ዝርዝር ቆንጭ ይታየ ይዛ ቀርባለች። በአሁኑ ጊዜ የዓለምን ትኩረት ስቦ ያለው የአሜሪካ ፕሬዝደንታዊ ምርጫ ቢሆንም ሶማሊያም የምርጫ ሂደት ላይ ነች። የሶማሊያ የምክር ቤት አባል አብዲ ዌሊክ እንያሬ የምርጫው ሂደት በአጠቃላዩ በጥሩ ሁኔታ እየተከናወነ ነው ይላሉ። እስካሁን ብዙም አቤቱታ አልደረሰንም። ለማንኛውም ምርጫ የት የሚካሄድ የት ሂደቱን የሚቃወሙና ፍትሐዊ አይደለም የሚል ቅሬታ የሚያሰሙ በበለጸገው ዓለምም ቢሆናሉ። ስለዚህ እስካሁን ላለው ጊዜ የምርጫው ተቀባይነት ጥሩ ነው። ማይክል ኪቲንግ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ መልእክተኛ ናቸው። ከሰላሳ ዓመታት ጦርነትና ስርዓት አልባ ሁኔታ ገና በማገገም ላይ ያለችው ሶማሊያ ምርጫዎችን የማከናወን ችግሮች እንዳሉባት ይናገራሉ። የጸጥታ ስጋት፣ አገር አቀፍ የመታወቂያ ስርዓት አለመኖርና ተቋማዊ አቅም አለመኖሩንም ይጠቅሳሉ። ምንም እንኳ ችግር በእጅጉ የበዛበት ይሆናል ተብሎ ቢጠበቅም፣ አንድ ሰው እንዳለኝም በዓለም ላይ እስካሁን ከታዩት ምርጫዎች ሁሉ እጅግ የተወሳሰበ የምርጫ ሂደት ይሆናል ተብሎ ቢታሰብም፣ በጥሩ ሁኔታ ይከናወናል የሚል ጥንቃቄ የተሞላበት ተስፋ አለኝ። በቅዱ መሰረት ሁለት ምክር ቤቶች መወሰኛና መምሪያ ያሉት አዲስ ፌዴራላዊ ፓርላማ ይቋቋማል። የክልል ሸንጎዎች ሃምሳ አራቱን የመወሰኛውን ምክር ቤት አባላት ይመርጣሉ። የመምሪያው ምክር ቤት ደግሞ 275 አባላት የሚኖሩት ሲሆን የሚመርጧቸው በ135 የነገድ አባቶች የተመረጡ 1425 ተወካዮች ናቸው። የመወሰኛው ምክር ቤት ምርጫ ተጀምሯል። የመምሪያው ምክር ቤት ተወካዮች ምርጫ ደግሞ የፊታችን እሁድ ይከናወናል። ከዚያ በኋላ ሁለቱ ምክር ቤቶች እንደ አውሮፓውያን አቆጣጠር ህዳር 30 ቀን የሀገሪቱን ፕሬዚደንት ይመርጣሉ። በዚህ የምርጫ አፈጻጸም ታዲያ በሚኒሶታ ዩኒቨርሲቲ የምጣኔ ሀብትና የመልክዓ ምድር መምህር የሆኑትን የሶማሊያ ተወላጅ አብዲ ሰመተርን ጨምሮ ያልተደሰቱበት ብዙዎች ናቸው። ይህ ምርጫ አይደለም። የሚፈልጉትን ወስዶ ማስቀመጥ ነው። አንድ ቡድን ለፓርላማ የሚወዳደሩ እጩዎችን ነቅሶ ያቀርባል። ተራ ዜጎች በምንም ሁኔታ ምርጫው ላይ ተፅዕኖ ሊያሳድሩ አይችሉም። ስለዚህ ምርጫ ከምንለው የምንፈልገውን ሰው ማስቀመጥ ብንለው ነው የሚሻለው። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ዩናይትድ ስቴትስና የአውሮፓ ህብረት በዚህ ሳምንት ባወጡት የጋራ መግለጫ የወንጀል የሁከትና የሽብርተኝነት ታሪክ ያላቸው ግለሰቦች ለመወሰኛው ምክር ቤቱ በእጩነት ቀርበዋል። ይህ ደግሞ ቀልባሽ እርምጃ ነው በማለት ስጋታቸውን ገልጸዋል። የሶማሊያ ምክር ቤት አባሉ አብዲወሌ ቃንያሬ ግን አንድ ሰው በወንጀል ፈጻሚነት የተወሰነበት እስካልሆነ ድረስ መወዳደር መብቱ ነው በማለት ይከራከራሉ። በህገ መንግስታችን መሰረት አንድ ሰው ባለፉት አምስት ዓመታት ውስጥ በወንጀል ተከሶ ካልተፈረደበት ሊመረጥ ይችላል። ስለዚህ ለምርጫ ብቁ የሚያደርገው ህግ አልተጣሰም። የተባበሩት መንግስታት ድርጅቱ የሶማሊያ ልዩ መልእክተኛ ማይክል ኪቲንግ በበኩላቸው በመብት ረገጣ የተወነጀሉ ግለሰቦችን በእጩነት አንቀበልም ቢባል ሀገሪቱ በጥፋት ያለመጠየቅን ባህል ለማክተም ያላትን ቁርጠኝነት እንደገና ለማረጋገጥ ይጠቅማታል ብለዋል። ምርጫውን አካሂደን ውጤቱ ተቀባይ ከሆነ እንዲሁም የበዛ ብጥብጥ ካልተከሰተ የሀገሪቱን ሕዝብ የመተማመን ስሜት በከፍተኛ ሁኔታ የሚያሳድግ ይሆናል። ሶማሊያንም ለሚቀጥለው ምዕራፍ ያዘጋጃታል። የሚቀጥለው ምዕራፍ እንደ አውሮፓውያን አቆጣጠር በ2020 በአገር አቀፍ ደረጃ አንድ ሰው አንድ ድምፅ የሚሰጥበት እንደሚሆን የብዙዎች ተስፋ ነው። ቀደም ብዬ ወደ አስተዋወቅኩት የኢትዮጵያ ጉዳይ እንመለስ። መስከረም 28 2009 ዓ ም በኢትዮጵያ መንግስት የታወጀውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በጅምላ እየታሰሩና ቤታቸውም እየተበረበረ እንዲሁም በተለምዶ አጠራር ዲሽ በመባል የሚታወቁት የሬዲዮና የቴሌቪዥን ሞገዶች መቀበያዎች እንዲነቀሉ እየተገደድን ነው ሲሉ ለአሜሪካ ድምፅ አስተያየት የሰጡ የተለያዩ አካባቢዎች ነዋሪዎች ይናገራሉ። በሌላ በኩል አዋጁን ማስፈጸሚያ መመሪያ ከወጣ ወዲህ 207 ሰዎች ከተለያዩ ቦታዎች መታሰራቸውን የማዘዣ እዙ ሰሞኑን በእንግሊዝኛው አጠራር ኮማንድ ፖስት እየተባለ እየተጠራ ያለው ነው ለአገር ውስጥ መገናኛ ብዙሃን የላከው መግለጫ ያሳያል። ጽዮን ግርማ ወደ ተለያዩ አካባቢዎች ደውላ ከአዋጁ በኋላ ያለውን ሁኔታ ጠይቃቸዋለች። ሰዎች በጅምላ እየታሰሩ እየተወሰዱ ነው። ድብደባ አለ። ድንገተኛ የቤት ለቤት ፍተሻ አለ። መንገድ ላይ በሚደረግ ፍተሻ ስልኮቻችንን እንቀማለን። የንግድ እንቅስቃሴ ማከናወን አልቻልንም። ኢሳትና ኦኤምኤን የምንከታተልበት ዲሽ እንድንነቀል እንገደዳለን፣ ወይም ደግሞ ራሳችን አስቀድመን እንነቅላለን። አስተያየት የሰጡት ሰዎች ያሰሙት አቤቱታ ነው። ስልኮቹን የደወልኩት በለፍ ተቀደም ነው። በኦሮሚያ ክልል የተለያዩ ከተሞች ደውያለው። ወደ ጎንደርም እንዲሁ የአስቸኳይ ጊዜ አዋጁ ከወጣ በኋላ ያላችሁበት አካባቢ ምን ይመስላል ስል ጠይቄያቸዋለሁ። ያ እንደሚታወቀው አምቦ ከትናንት ጀምሮ እስከ ዛሬ በጣም አሸባሪ ብሎ የኦሮሞ ህዞችን ፖሊሶችና ጋዞችን በጣም የደበደቡ ነው። በዛ ተጨማሪ ዛሬ ደግሞ የቸር የሚባል የግል ትምህርት ቤት ነበረ። ያ ትምህርት ቤቱ የግል ትምህርት ቤት ነው። ከዛ ያው እንግዲህ ተማሪዎች ምንም አላሉም። ያው ዝም ብሎ እየተማሩ ነበረ። በእነሱ ያው መንስኤ አድርጎ ከዛ ገብቶ ያው ልጆች እንዳለ ይዞ ወደ እስር ቤት አስገቡ። ዛሬ ከአዋጂ በኋላ ማንም ሰው ወጥቶ መግባት አይቻልም። ዝም ብሎ ያለምንም ጥርጣሬ አምጣ ሞባይል ብሎ ሞባይል ይፈትሻሉ። ከፈለጉ ደግሞ ይዘው የእስር ቤት እያስገባሉ። ሰዎች በጣም አሁን ለቢ ሁለት ጠለቢ ነው ምንሰራ እሳትና ወመን ሰዎችን ፊቱ እያሉ ነው። በግድ ማለት ነው ሳይወድ በግድ ፊቱ እያሉ ነው። ምኑ ነው ፍቱ የሚሉት? ያ ዲሹ እና እንትን ሁለት ለቤዋ አዳለን። እሺ ከላይ አናቱ ላይ የሚሰቀለው አዎ እናቱ ላይ ያለችው እሳትና ወመን ምናምን የሚሰራ እናቱ ላይ ያለ አይደል? እሱን ፊቱ እያሉ ነው። በገ እና ሰው ይፈታል። እኛ እንዴት እንፈታለን? እየፈለገ ማት መፍት ነው እያሉ ነው። ያው እንግዲህ ሚሉ ደግሞ የተለመደው እስር ቤት ማስገባን ነው። አንተ ለምሳሌ ፍታ ተብልሃል። እኔ በኩሌ ወንድሜ ጋ ነው እንጂ እኔ አላለኝም እንግዲህ ካሉስ፣ እኔም አልሰማም። ፍቱ የተባሉ ይሄን እንዲሽ ንቀሉ ኤሌን ቢዋን ከላይ ያለችውን እሷን ፍቱ። የተባለ ሰው አይተሃል? አጋጥመሃል? ትናንት ወደ አዋሮ ሰፈር የሆነ ልጅ ነበረ። ለምን ትፈታለህ ብዬ እኔ በራሴ ጠይቄን ነበር። አባቴ እኔ መኖር ፈልጋለሁ እነሱ እሱ ካልፈታ እስር ቤት ትገባለህ አሉኝ። ትናንት መጥቶ ስለዚህ ነው እኔ የምፈታው አለኝ። እና ያለው ይሄ ነው። ትናንት ደግሞ ከሌቱ ስምንት ሰዓት ጀምሮ የሰው ቤት እየፈተሹ ነው። ከዛ ን ከሌ ተጠርጣሪ ነው ተጠርጣሪ ነው ተጠርጣሪ ነው ኦነግ ነው ብሎ ምናምን እያሉ ከዛ ጠዋት ደግሞ ስነሱት ይዞችን ይዞ እንዳለ ጨፈጨፉ እና እስር ቤት አስገቡ። ሁለት መኪና የሚሆኑት ሰው እኔ የምኖርበት በቆጂ ነው። እኔ ስልኬማ እንደሰጠሽ ባላ እዚህ አካባቢ ከአስቸኳይ ጊዜ አዋጁ ወዲህ ሁሉም ነገር ሰላም ነው። መንግስት ሰራተኛውም መደበኛ ስራውን በደንብ እየሰራ ነው። ሌላውም ነጋዴውም ትክክለኛ ስራውን እየሰራ ነው። ሁሉም ነገር በሰላም እየተካሄደ ነው። እንግዲህ ከበፊቱ ከአስቸኳይ ጊዜ አዋጁ በፊት ያለውና አሁን ያለው በጣም ቆንጆ ትልቅ ለውጥ አለ። በቆጂ አካባቢ ያንን ይህን ያህል የከፋ እና ችግር ውስጥ የገባበት ኮንዲሽን አልነበረም በፊት እንዴት ነበረ በቆጂ አካባቢ በቆጂ አካባቢ ከዙሪያው ከራቅራቅ ያሉ ቀበሌዎች ነው እንጂ በቆጂ አካባቢ ብዙም ችግር አልነበረም ራቅራቅ ያሉ አካባቢዎች ላይ አንዳንድ ትንሽ የቀበሌ ጽህፈት ቤትን ላይ ደረሱ ትንሽ የንብረት መውደም አለ ከዛ ባለፈ ሌላ በሰው ህይወትም ሆነ በንብረት ላይ በጣም የከፋ የሚባል ነገር አልሰማንም ከሚዲያ ነው እኛ እንግዲህ የሌላውን የምናየው ከዚ አኳያ ያለው በጎጆ አካባቢ ሰላም ነው ለምሳሌ አሁን ኢንተርኔት ቫይበር ይሰራል ኢንተርኔት እኔ በፊትም ተጠቃሚ አልነበርኩኝም ሞክርም አላየሁም የሚጠቀሙት ሰዎች አልጠየኩኝም። እንግዲህ በጠይቀ ብናግዶች ቆንጆ ነበር የሚሆነው። በፊት በፊትም ኢንተርኔት አልጠቀምም። ቴሌቪዥን እስ ያሉ ቴሌቪዥን አለ። ለምሳሌ እነ ኢሳትን ኦኤምኤን ይከታተላሉ። በፊትም አልከታተልም እነሱን አልከታተልም እነኛን ቻናሎችን። በፊትም የለኝም ገጥሜም አላውቅም። ያንን ማንም መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልከ ብሎኝ ያለን ሰው የለን። እኔ መንግስት ስራ ነው ምሰራው። ሲገባም ልጆች እንግዲህ ይነግሩኝ ነበረ። የመንግስት ስራ የት ነው የሚሰሩት? እኔ መንግስት ስራ በቆጂ ውስጥ ነው የምሰራው እንግዲህ መንግስትም ሪፖርትም አታድርጉ የተጠየቃቸው እንትን እንትናት አትበሉ ስላለ እኔ ከህግ ጋር የተያያዘ ነገር ነው የሚሰሩት አዎ የፖሊስ ኖት እኔ ፖሊስ አይደለሁም እኔ መንግስት ስራ ነው የምሰራው እንጂ ስራ ነው የምሰራው አሁን እንዳለ አሁን ናይሮቢ ከተማ ውስጥ ሳይሆን ከገጠሮቹ ልንገሪሽ በሳሶ የሚባል አላጌ የሚባል አለ እነዚህ ቦታዎች ላይ አሁን መከላከያ የሚባለው አልተመደበም። ይሄ አዋጅ ከወጣ በኋላ ይህንን ስራ የሚሰሩት የሀገሩ ታጣቂ የሆኑት ሮንድ ምናምን የሚባሉ የሉም። እነዚህ እነሱ ናቸው ህዝቡን ማታ ማታ አስራ ሁለት ሰዓት ሲያልፍ የሚደበድቡት የሚያስሩት። የሰው ቤት እየገቡ ድድሽ አትዩ ይሳትና ወይምንን እንዳታዩ ብሎ ህዝቡን ይደበድባሉ። የህዝቡ ከታ የህዝቡ ማለት ነው ሮንድ የሚባለው ገጠሮች ላይ ማለት ነው። እሺ፣ እናንተ አካባቢ አሁን እርስ በግሎ እንዳታዩ ተብለው ተከልክለዋል? በቤታችን መከልከል አይደለም፣ ቤት ውስጥ ያለ ሁለት ጭንቅላት ነው። በሁለት ጭንቅላት ነው የሚሰራው፣ ወይም ሳትን አረብሳትና ናይል ማለት ነው። እሺ፣ አንድ ቤት ላይ ሁለት ጭንቅላት ተገኘ ማለት ዱላና ይሄ ዱላ ብዬ ልገልጸው አይችልም። የሰው ልጅ እንደዛ ይመታል። እንደዚህ ደም እየፈሰው እያዩ ነው የሚመቱት። ንብረት እየሰባበሩ ነው የሚጫሉት። እርስዎ በግሎ ይሄ ደርሶ ቦታ ላይ አይተዋል? በቤታችን እኛ ከጎረ ቤታችን ሰው ሲደበደብ ነው የእኛን ያወጣ ነው። እንደ ከተማው በሐዲስቱ የሚባል ቀበሌ አለ እንዳለ የዛ ሰፈር እንዳለ ሕዝቡ እየተደበደበ ነው። በቃ ወዶ ሳይሆን በግዱ ያወለቀ ነው ማለት ነው። እንዳለ ንብረቱ ሰባብሮ ነው የወሰዱት። እንዴት ነው እንቅስቃሴው? ሰው በሰላም ስራውን ይሰራል ወይስ እንዴት ነው? አረ ምን ስራ ይሰራ? ጠዋት ሁለት ሰዓት ነው የሚከፍተው። አስራ ሁለት ሰዓት ድሮ አስራ ሁለት ሰዓት የሚከፈቱ ሱቆች ነበሩ። አሁን ያ ሁሉ ቀርቶ ይሄ አዋጅ ከወጣ ጀምሮ ሁለት ሰዓት ነው ጠዋት ሁለት ሰዓት ነው የሚከፍቱት። አሁን በዚህ ሰዓት ሁላችንም ቤት ላይ ቤታችን ነው ያለ ነው ተደብቀን ነው። ወጣት እንዳለ ከስፋልት ላይ ያ ከአስራ ሁለት በኋላ አይሄድም ስፋልት ላይ ተማሪ ዩኒቨርሲቲ ውስጥ በሩ ተዘግቶበት አስራ ሁለት ሰዓት ነው የሚዘጋው የትምህርት ቤቱ በር። ሰኛ ነገር ይሄ የዲሽ ብቻ ሳይሆን ሰው ቤት ይሰራለን፣ ድንጋይ ምናምን መንገድ ላይ ያወርዳል፣ እንጨት ምናምን ለቤቶች መንገድ ላይ ያወርዳሉ። ይሄ ደግሞ እንደ አዲስ ህግ ሆኖ ነው እንደ ባለ ብቻ ነው። ሌላ ቦታ አላየውም፣ እንደ ባለ ብቻ ነው። ድንጋይ ምናምን መንገድ ላይ ያወረደ ሰው በግዳጅ ነው ወይ ይወረሳል ወደ ወይ ወይ ወደ ግቢ ማስገባት ነው ድንጋዩን ማለት ነው እንጨት ድንጋይ ምናምን መንገድ ላ አይወር በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የህይወት መጥፋት ተከትሎ በደረሰው የህይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን ስልሳ ስምንት ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል። መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጥተው ነበር። እንዴት ትቃወሙናላችሁ? ለምን ለተቃውሞ ወጣችሁ? ብለው ነው በዲሞክራሲያዊ ሥርዓት ሕዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን በአርሲ ነገሌ ወረዳ 68 ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት። እኚሁ ግለሰብ አያይዘው ተከታውን ብለዋል። በአርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንስሳ እየታደነ ነው። ጎልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ ተቋረጠ። እሺ፣ ወደሚቀጥለው እናልፋለን። የቴክኒክ ችግር ገጥሞን መኪናዋ ማጫወቱን አቁሟል። በመጭው ወር በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ በምርጫ ውድድሩ ከተሸነፍኩ የምርጫው ውጤት ተጭበርብሯል ማለት ነው ያሉትን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ነቅፈዋል። ትራምፕ የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ማድነቃቸውንም ከዚህ ቀደም ተሰምቶ የማያውቅ ሲሉ ነቅፈውታል። ፕሬዚዳንት ኦባማ ይህን የተናገሩት በትናንትናው ዕለት ለስራ ጉብኝት ወዲህ ወደ ዩናይትድ ስቴትስ ከመጡት የኢጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ጋር አብረው በሰጡት ጋዜጣዊ መግለጫ ነው። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍስሃዬ ታቀርበዋለች። ፕሬዚደንት ባራክ ኦባማ ምንጊዜም ቢሆን ጸረ ሩሲያ የሆኑት ሪፑብሊካውያን እንዴት ትራምፕን እንደሚደግፉ ለመረዳት ያዳግታል ብለዋል። ሚስተር ትራምፕ ሚስተር ፑቲንን ማሞካሸት መቀጠላቸውና ብዙዎቹን ፖሊሲዎቻቸውንና በፖለቲካ ላይ ያላቸውን አያያዝ በተምሳሌትነት የሚከተሉ የሚመስሉበት ደረጃ ላይ መድረሳቸው ራሱ ከዚህ ቀደም በአሜሪካ ፖለቲካ ያልታየ ነገር ነው። ፕሬዝደንቱ አያይዘውም አንድ ለፕሬዚዳንትነት የሚወዳደር ሰው ምርጫ ከመካሄዱ በፊት አስቀድሞ የምርጫው ሂደት ተጭበርብሯል ሲል አይቼም ሰምቼም አላውቅም ብለዋል። ትራምፕ በዩናይትድ ስቴትስ ለሚካሄደው ምርጫ የተናገሩትን ነው ፕሬዚዳንቱ የነቀፉት። ምርጫ በሚካሄድባቸው ቦታዎች ለማጭበርበር መሞከር ሁሉ ይፈልጋሉ። የእምነት ማጉደል ተግባር በሚፈጸምባቸው ብዙ ከተሞች የምርጫ ድምጽ ማጭበርበር የተለመደ ነው። የዩናይትድ ስቴትስ የምርጫ ሂደት በማዕከላዊነት ደረጃ ስለማይካሄድ ለማንኛውም አይነት የማጭበርበር ተግባር አያመችም። በምርጫው ውጤት ላይ የወሳኝነት ቦታ አላቸው በሚባሉት በርካታ ክፍላተ ግዛት የሚካሄዱትን የምርጫ ሂደቶችን የሚቆጣጠሩትና የሚመሩት ሪፑብሊካውያን ባለስልጣኖች ናቸው ሲሉ ፕሬዚደንት ኦባማ አስገንዝበዋል። ጨዋታው ገና ሳበቃ መነጫነጭ የምትጀምር ከሆነ፣ እናም ሁኔታዎች አንተ በምትፈልገው መንገድ ሳይሄዱ ቀርተው ብትሸነፍ ሌሎችን ጥፋተኞች ማድረግ የምትጀምር ከሆነ ለምትወዳደርበት ቦታ ብቃት የለህም ማለት ነው። የኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚም ሀገሮች ድልድዮችን እንጂ ግንቦችን መገንባት አይገባቸውም በማለት ትራምፕን ነካ አድርገዋል። ለፍርሃት ባህል አለመንበርከክ በርከክ መሰረታዊና ወሳኝ ነው የሚል እምነት አለን። የኦባማ ፕሬዝዳንትነት በአውሮፓና በአሜሪካ አዎንታዊ የሆነ ውርስ ትቶ ያልፋል ብለዋል የኢጣሊያው ጠቅላይ ሚኒስትር። ዩናይትድ ስቴትስ ከስምንት ዓመታት በፊት አንስቶ በዓለም አቀፍ ደረጃ ከተከሰተው የገንዘብ ቀውስ ለመውጣት ከቁጠባዊ ዘዴ ይልቅ የኢኮኖሚ እድገትን በመደገፏ የኢጣሊያው መሪ አሞግሰዋታል። ሀገሯ ከጦርነት በኋላ እንዴት ከትልቁ ቀውስ ለመውጣት እንደሚችል መንገድ አሳይታናለች። አውሮፓ አሁን ካለው የበለጠ መስራት ትችላለች ይኖርባታልም። ኢጣሊያ በምታካሄደው ትግል ዩናይትድ ስቴትስን እንደ ተምሳሌ ታያለች። በእርግጥ የቤት ስራችንን መስራትም ይኖርብናል። የኢጣሊያው ጠቅላይ ሚኒስትር በዋይት ሀውስ ቤተ መንግሥት ጥሩ አቀባበል ተደርጎላቸዋል። ትላንት ኦፊሴላዊ የምሳ ግብዣ ከተደረገላቸው በኋላ የደመቀ የእራት ግብዣም ተደርጎላቸዋል። በፕሬዚዳንት ኦባማ የተደረገ የመጨረሻው መንግስታዊ የእራት ግብዣ ይሆናል። ቀደም ብሎ በቴክኒክ ስህተት ወደ ተቃዋረጠው ዘገባ የኢትዮጵያን ጉዳይ ወደሚመለከተው ነው ነው የምንመልሳችሁ የአዋጁን ማስፈጸሚያ ከወጣ ወዲህ 2700 ሰዎች ከተለያዩ አካባቢዎች መታሰራቸውን የማዘዣ እዙ ወይም ሰሞኑን በእንግሊዝኛ በመጠቀም ላይ እንደሚገኘው ኮማንድ ፖስቱ ለአገር ውስጥ መገናኛ ብዙሃን የላከው መግለጫ ያሳያል። ወደ ዝርዝሩ በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የሕይወት መጥፋት ተከትሎ በደረሰው የሕይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን 68 ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል። መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጥተው ነበር። እንዴት ትቃወሙናላችሁ? ለምን ለተቃውሞ ወጣችሁ? ብለው ነው። በዲሞክራሲያዊ ሥርዓት ሕዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን በአርሲ ነገሌ ወረዳ ስድሳ ስምንት ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት። እኚሁ ግለሰብ አያይዘው ተከታውን ብለዋል። ነገሌ የሮ አማ በአርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንሰሳ እየታደነ ነው። ጎልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ፣ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ የአርሲ ነገሌ ወረዳ 43 የገጠር አምስት የከተማ ቀበሌዎች አሉት። በሁሉም ቀበሌዎች የመንግሥት ጦር ሰራዊት ፈሶ ሰውን እያሳደደ፣ እየደበደበ ወደ እስር ቤት እያጋዘ ይገኛል። ማዘጋጃ ቤት ውስጥ ባዘጋጁት አዲስ ዲፖ ውስጥ ያስሯቸዋል። ልጃገረዶችና ሴቶችን ወታደሮቹ ይደፍራሉ። የወረዳው የጸጥታ ጉዳይ ኃላፊ ሳጅን አብዶ ሰኪሳ ስለ ጉዳዩ ተጠይቀው ስብሰባ ላይ ስላለው ከአስር ደቂቃ በኋላ መልሳችሁ ደውሉ ብለው መልሰን ብንደውልም ስልካቸው ባለመስራቱ ምላሻቸውን ልናካትት አልቻልንም። የጎንደር ከተማ ነዋሪ ነኝ ያለሁት ጎንደር ከተማ ውስጥ ነው። ጎንደር ያው በዚህ ሁለት ሦስት ቀን ውስጥ በተለይ የመጀመ ትላንት ወዲያ በከፊል አድማ የተመታኝ የመስል ምልክቶች ነበሩ። ባጃጆች እንደ ድሮው ብዙ የሚንቀሳቀሱ ቁጥራቸው ታክሲ እንዲሆን አንዳንድ ቤቶች በይፋ የተዘጉ ነበሩ፣ አንዳንድ የሚሰሩ ነበር እና ይሄ ነው ያለው ሁኔታ ነው። ከአስቸኳይ ጊዜ አዋጁ በኋላ የጎንደር ሁኔታ ምን ይመስላል? አንተ ያለህበት አካባቢ ምን ይመስላል? እኔ ያለሁበት አካባቢ ያው አሁንም እንደ ድሮ ማለት የተለመደ ምስል አለ። ብዙም ማታም ስለማልወጣ ለማረጋገጥ ስ አልቻልኩም። ግን ቀስቃሽ ዘፈኖች፣ ሌሎች ሌሎች የሚሉ እንደምት አዋጁ ያው እንዳየ ነው። በጣም የሚያስን አዋጊ ነው። ግን ህዝቡ ያላመነባቸውን እየተገበረ አይደለም። ያ ነው ያለው ጎንደር። አዋጁ ያመጣው ይህ የሚባል ለውጥ የለም። አሁንም ጎንደር መሀል ከተማ ሲያስ አካባቢ ነው ያለው። እንግዲህ አስቸኳይ ጊዜ አዋጅ ወጥቷል። በዛ በአስቸኳይ ጊዜ አዋጅ ውስጥ የተከለከሉ ነገሮች አሉ። ከዛ በኋላ እንግዲህ ጎንደር ደግሞ በተቃውሞ ውስጥ የሰነበተች ከተማ ናት እና ምን ይመስላል አሁን ጎንደር ከተማ? ጎንደር አሁን ላይ በጣም ፍርሃት የነገሰባት። ፍርሃት ስልሽ ያው ያለው ያን ነገሮች ሁሉ ኢቨን ወታደሮች ሁሉ የተለያዩ መሳሪያዎች እንደቅ ነው በየአካባቢው በየቀበሌው፣ በየሰፈሩ በየቀጠ ነው የተቀመጡበት እና ያለውን ዳይሬክሽን የሚጠብቁበት ሰአት ነው ያለችው ቢሆንም ግን አሁን ላይ እኔ አሁን ባለውበት ሰዓት ላይ ከምሽቱ አንድ ሰዓት ከምና ሁለት ሰዓት ከምናምን ላይ ነው። ቢሆንም ግን ጸጥ ረጭ ያለች ጸጥ ብላለች። በጣም የኢንተርኔት አገልግሎት የሞባይል ስልክ ላይ ለምሳሌ እንደ ቫይበር፣ ዋትሳፕ የመሳሰል ፌስቡክ፣ ቫይበር ከተቋረጠ አንድ ወር እየሞላው ነው። ፌስቡክ ተቋርጧል። ፌስቡክ አሁን ከአንድ ሳምንት በፊት ተቋርጧል። ቫይበር ምና ምንም የሚሰራ ኢንተርኔት የለም። ያው ኦልሞስት ስልክ ነው ኦንላይን ቀጥታ ስልኩም አይታወቅም። ነገር ሊቋረጥ ይችላል። እቃ ያለው ነገር ይሄ ነው። ጎንደር ላይ የቴሌቪዥን ፕሮግራሞች ትከታተላላችሁ? አረ ይቅርታ የኔ እናት፣ በጣም በህይወቴ ውስጥ ምን ትጠላለህ ብትይኝ የኢትዮጵያ ቴሌቪዥን ነው። በጣም ይጠላው። ኢሳትንም በየቀበሌው የማስወረድ ዘመቻ ተጀምሯል። እሱም ቢጀመር ሁላችንም ኢሳትን አውርደን አሁን በአሁኑ ሰዓት ሬዲዮ ነው ናይል ሳት ኦንላይን ላይ ያለ ሬዲዮ ብቻ ስለሆነ ሬዲዮኑ ነው እየሰማን ያለን። ማን ነው ያስወረዳችሁ? እንዴት ነ ሊወርድ የቻለው? ያው ኮማንድ ፖስቱ ያዘዘው ትእዛዝ አለ መሰለኝ። እሱ መግለጫውን በደንብ አላየሁትም። ቢሆንም ግን በየቀበሌው ቢሆን የተሰማራ ትምሬት አለ። ከየሰው አፍ የሚሰማቸው አንዳንድ ነገሮች አሉ። እሳቱን ብዙ አካባቢዎች ራሳቸው ገብተው እያወረዱ ነው። ግን እኔ ቀደሜ ራሴ ነው አውርጄ ሬዲዮ ብቻ በመስማት ላይ ነው ያልወጣሁት። ላይ ሰዎች መታሰር፣ እንደዚሁም ደግሞ ፍተሻ የመሳሰሉት ነገሮች አሉ። በትክክል አለ መታሰር አለ። እሺ፣ በየወረዷ ከጎንደር ጸዳ ራሱ ብትገቢ፣ ጸዳ ለመሄድ ሁለት ሶስት አራት ቦታ ላይ በመከላከያ ሰራዊት በሚቶጅበት ቦታ መታወቂያ ታይቶ ስንሊስት ዝርዝር ይዘው ከዛ መሰረት ነው

እነዚህን ነገሮች ሊነግርሽ ይፈልጋሉ። በኢትዮጵያ መንግስት በኩል አሁን በሀገሪቱ ያለውን ሁኔታና አስተያየት ሰጪዎቹ ስለሚያቀርቧቸው ጥያቄዎች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ በኩል አዋጁን ለማስፈጸም የተደራጀው ኮማንድ ፖስት ለሀገር ውስጥ ብዙኃን መገናኛ በላከው መግለጫ በአማራና በኦሮሚያ ክልል 1683 ሰዎች መታሰራቸውን ገልጿል። በተጨማሪም የሰበታ ከተማ ከንቲባ አቶ አራርሳ መርዶሳ ከሰበታ ከተማ አንድ ሺ ሰዎች መታሰራቸውን መግለጻቸው ይታወሳል። በአጠቃላይ ከአስቸኳይ ጊዜ አዋጁ በኋላ በሁለቱ ክልሎች ወደ 2700 ሰው መታሰራቸው ተገልጿል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ለአራት ሰዓት ሩብ ጉዳይ ነውና አንድ ሁለት ቅንብሮች ይኖሩናል። የመጀመሪያው ዲሞክራሲ በተግባር የምሽቱ ዲሞክራሲ በተግባር በኢትዮጵያ አስቸኳይ ጊዜ አዋጅ ላይ ይልቁንም ደግሞ የውጭ ዲፕሎማቶችን እንቅስቃሴ በሚገድበው መመሪያ ዙሪያ ይሆናል የሚያተኩረው። የኢንተርኔት አገልግሎትና የመገናኛ ብዙኃንን ይበልጡንም የማህበረሰብ መገናኛ ብዙኃን መስተጓጎል በዲፕሎማቶች የዕለት ተዕለት ተግባር ላይ ምን አይነት ችግሮችን ያስከትላል? በእነዚህና ሌሎች ተጓዳኝ ጥያቄዎች ዙሪያ እንግዳ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ በቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር በምክትል ሚኒስትርነት በኤርትራ አስተዳዳሪነትና በእርዳታ ማስተባበሪያና ማቋቋሚያ ኮሚሽነርነትም አገልግለዋል። በተባበሩት መንግስታት ድርጅት ስርም በበርካታ ቀውስ ውስጥ በገቡ የአፍሪካ ሀገሮች በአማካሪነት አገልግለዋል። ይለናል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ የመንግስቱ ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና በውጭ ጉዳይ ሚኒስቴር ሚኒስትር ዴታ አምባሳደር ታየ አስቀስላሴ ባለፈው ሳምንት አዲስ አበባ ለሚገኙ አምባሳደሮችና ዲፕሎማቶች ስለአዋጁ የሰጡትንም ማብራሪያዎች ያካቶ ተከታዩን ይዘው ቀርበዋል። እስቲ የዲፕሎማቲክ ማህበረሰብ አባላትን የሚመለከተውን ጉዳይ እኒ በቅድሚያ፣ ሻለቃ ዳዊት እንደ አንድ ከፍተኛ ዲፕሎማት ባለፈው መንግሥት የኢትዮጵያ ምክትል ውጭ ጉዳይ ሚኒስትር ሆነው አገልግለዋልና ምን ማለት ነው ዲፕሎማቶች ከአዲስ አበባ አርባ ኪሎ ሜትር ክልል ውጭ ያለ ፈቃድ አይንቀሳቀሱም፣ ማለት ምን ምን ችግሮችን ሊያስከትልባቸው ይችላል? አመሰግናለሁ ሰለሞን። ዲፕሎማቶች ከአዲስ አበባ ክልል አርባ ኪሎ ሜትር ርቀው እንዲወጡ አይፈቀድላቸውም ማለት ነው በጠቅላላው ምክንያቱም ይህን ፈቃድ ለማግኘት አንድ ማዕከላዊ ቦታ ሄደው ማስፈቀድ አለባቸው ለዲፕሎማቶች ደግሞ ይሄ በህጋቸውም በስርአታቸውም ይህን ማድረግ አይገባቸውም አንድ ሀገር ሲሄዱ በፍጹም ነጻነት ንቅናቄ መነቃነቅ ይችላሉ በሚል ዋስትና ነው መጀመሪያውኑ ያ ዲፕሎማቲክ ኮሚኒቲ እዚ ሀገር የሚመደቡ ስለዚህ ይህን ለዚህ ዋስትና ጋራንቲ ስለማይሰጥ መንግስት ይሄ ራሱ ውድቀት ነው የሚያሳየው ግጭት ስለት የሚፈጥረው ይህንን አያደርጉም እነሱ። ሌላ ዲፕሎማቶች ካልተነቃንቁ ስራ አይሰሩም። አለበለዚያ ከሀገራቸው ነቅለው እዛ አገር የሚመደቡበት ምክንያት አልነበራቸውም። ከመጀመሪያው ሲመጡ እዛ ሀገር ውስጥ እንደ ልብ ተነቃንቀው ለመስራት ስለሆነ የሚመጡት ከሰው ጋር ለማግኘት፣ ለመነጋገር ባለስልጣኖችን፣ ፕሮጀክቶችም ካሏቸው ፕሮጀክቶቹን ለማየት በሀገር ውስጥ አለ የሚባል ልማትም ሆነ ረሃብም ሆነ ችግርም ሆነ እሱን ተዘዋውሮ ለመመልከትና ለሀገራቸው ሪፖርት ለማድረግ ነው፣ በመሰረቱ እዛ የሚመደቡት። ይህን ማድረግ ካልቻሉ የእነሱ እዛ መኖር አስፈላጊ አይደለም ማለት ነው። ሌላው የኢንተርኔት አገልግሎትና የማህበረሰብ ሚዲያ ች መስተጓጎል ይጠቀሳል። እና የዲፕሎማቲክ ማህበረሰቡን ስራ ምን ምን ያህል ይጎዳል? አሁን ምን ማለት ነው ይሄ ሲሆን፣ እነሱ ቤታቸው የሆነ በዋይፋይ በራሳቸው ባቋቋሙት ዋይፋይ ካልሆነ በስተቀረ ከሌላ ሀገር ሊገናኙ አይችሉም ማለት ነው። ከቤታቸው ወጥተው በስልካቸው ሊገናኙ አይችሉም ማለት ነው። ከቤታቸው ወጥተው ምንም ስራ ከአለም ጋር የሚያገናኛቸው ስራ ሊሰሩ አይችሉም ማለት ነው። ይሄ ትልቅ ቫዮሌሽን ነው። ኢንተርናሽናል ቫዮሌሽን ነው። ይሄ በኢንተርናሽናል ህግም የተከለከለ ነው። የዲፕሎማቶች ህግ የተከለከለ ነው። አንድ ዲፕሎማት በአንድ ሀገር ሄዶ ቴክኖሎጂ በፈቀደለት መልክ ከአገሩ ጋር ለመገናኘት፣ ከሌላ ህዝብ ጋር ለመገናኘት፣ ከሌላ ሀገር ጋር መገናኘት አይፈቀድለትም ማለት ትልቅ ትልቅ ቫዮሌሽን ነው። ትልቅ ስህተት ነው። ትልቅ የህግ ጥሰት ነው። ይሄ በእርግጥ ይህን መሰል አዋጅ የተጣለበት ሌላ የሚያውቁት ሀገር አለ? ሻለቃ ዳዊት እርስዎ በተባበሩት መንግስታት ድርጅት ሰራተኛነት በተለያዩ በጦርነት ውስጥ ባለፉ የአፍሪካ ሀገሮች ሰርተዋልና ነው ይህን የምጠይቀው። ከአለም ታሪክ አንጻርም ሊያዩት ይችላሉ። አዎ እኔ ከዓለም ታሪክ አንጻር የቅርብ ዓለም ታሪክ አንጻር ደግሞ እኔ ያልሰራሁበት ባለፉት ሀያ አምስት ሀያ ስድስት አመታት ውስጥ በተለያየ የአፍሪካ ሀገር ሰርቻለሁ። የአፍሪካ ሀገሮች ደግሞ በጠቅላላ ጦርነት የተካሄደባቸው ወይም ሽብር የተፈጠረባቸው የፖለቲካ ክራይሲስ የተፈጠረባቸው ሀገሮች በሙላ ሰርቻለሁኝ። አንድም ሀገር እንደዚህ ያለ አዋጅ የታወጀበት ሀገር አይቼ አላውቅም። ምናልባት ሽብር በሚሸበረበት ጊዜ ችግር በሚኖርበት ጊዜ የፖለቲካ ክስተቶች ሆነው በህዝብ መካከል ግጭት በሚፈጠርበት ጊዜ የተወሰነ አዋጅ ይታወጃል። ለተወሰነ ቦታ ይታወጃል ይችላል ጸጥ እስከሚል ድረስ ሰላም እስከሚገኝ ድረስ። ነገር ግን አገሩ በጠቅላላው አገሩ እንደዚህ ያለ ድራኮኒያን የሆነ ህግ ተገዢ ሆኖ እንዳይንቀሳቀስ፣ እንዳይገናኝ፣ እንዳይደውል፣ እንዳይጽፍ፣ የተጻፈ እንዳያነብ፣ ያነበረ ሰው ጋር እንዳይገናኝ፣ በፊሽ እንዳይጠቀም፣ በኢንተርኔት እንዳይጠቀም፣ በፌስቡክ እንዳይጠቀም የሚል ህግ የትም አለም ውስጥ የለም። ጉግል አርጉ፣ ኢትዮጵያ ህዝብ ጉግል አርጉ፣ ወይም ደግሞ ሰው ጠይቁ። የለም፣ በቅርብ ታሪካችን ውስጥ የለም። ይሄ እንደዚህ ያለ ህግ ዛሬ የሚታየው በኢትዮጵያ ውስጥ ብቻ ነው። ራሱን የኢትዮጵያ መንግስትንም ይጎዳል፣ ይሄ እርምጃ የሚሉ ወገኖች አሉና፣ በምን መልክ ነው ሊጎዳው የሚችለው የኢትዮጵያን መንግስት? እንደ አንደኛ ነገር እድገት ማለት ሁልጊዜ ንቅናቄ ነው። ንቅናቄና ኮሚኒኬሽን ነው። ንቅናቄና ኮሚኒኬሽን የሌለበት እድገት ሊኖራችን በአሁኑ ዘመን እንደ ድሮ በተላላኪ ካልሰራን በስተቀረ በአህያ ጭነን ካልተጓዝን በስተቀረ የለም። በስልክ ማነጋገር ካልተቻለ የለም። በኢንተርኔት መጠቀም ካልተቻለ የለም። እንደ ልብ ደግሞ ሰው እንደ ልብ አለፍርሃት ካልተነጋገረ በስተቀረ እድገት የለም። አንዱ ይሄ ነው። ሁለተኛ ደግሞ ኢንቨስተርስ ኢንቨስተርስ ሁልጊዜ የሚያስቡት ምንድን ነው? እዚህ ሀገር ብንገባ እንከስራለን፣ እናተርፋለን ነው። ከዚህ አንጻር ነው የሚከክል ካልኩሌሽናቸው ሂሳብ የሚሰሩት እና በአሁኑ ጊዜ ኢትዮጵያ ውስጥ ለመግባት ቲሳራ ነው። ለሁሉም ስቴት ኦፍ ኢመርጀንሲ የታወጅበት ሀገር ነው። ንቅናቄ አይፈቀድም። ህዝቡ ችግር ላይ ነው ያለው። ዋይፋይ የለም፣ ኢንተርኔት የለም፣ ዲሽ የለም። ይሄ ሁሉ ሲያው ኦ ኦ ይሄ እንኳን ልናተርፍበትና ለሕይወታችንን ያሳስበናል ብለው የሚርቁት ሀገር ነው በአሁኑ ጊዜ። በጣም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው። እሺ አመሰግናለሁ። አድማጮች ከዚህ በላይ በሻለቃ ዳዊት ወልደ ጊዮርጊስ ለተሰጡ አስተያየቶች ከኢትዮጵያ ባለሥልጣናት በኩል ምላሽ ለማግኘት ሙክሬ አልተሳካለኝም። ሆኖም ባለፈው ሳምንት ኢትዮጵያ ውስጥ በአምባሳደርነትና በሌሎች ባዕዳን ሚሽኖች ለሚሰሩ ዲፕሎማቶች የመንግስቱ ባለሥልጣናት ስለ አዋጁ የሰጡትን ማብራሪያ የተመለከተ ዘገባ አግኝቻለሁ። የመንግሥቱ ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና በውጭ ጉዳይ ሚኒስቴር ሚኒስትር ደኤታ አምባሳደር ታዬ አጽቀ ሥላሴ በጋራ ማብራሪያውን የሰጡት የመካከለኛው ምስራቅ የአውሮፓና የአሜሪካ ሀገሮችን ለሚወክሉ ዲፕሎማቶች ነው። በስራ ላይ የዋለው የአስቸኳይ ጊዜ አዋጅ የህዝቡን ህጋዊ ጥያቄ ለማፈን ያለመ አይደለም ሲሉ አቶ ጌታቸው ረዳ በወቅቱ አረጋግጠዋል። ይልቅስ አዋጁ ኢላማ የሚያደርገው በመላ ሀገሪቱ የጸጥታ ጥበቃውን ሁኔታ ማስተባበር እንጂ ሲቪሎችንና የፖለቲካ እንቅስቃሴዎችን ለመቆጣጠር አይደለም ብለዋል። ሀገሪቱ ለማድረግ እየሞከረች ያለችው በኢትዮጵያውያንና ሀገሪቱ ውስጥ በሚኖሩ ባዕዳን ዜጎች ላይ የተደቀነውን የደህንነት ስጋት ለማስወገድ ነው ሲሉም አቶ ጌታቸው ረዳ አክለዋል። የተደራጁ ቡድኖች ብዙውን ጊዜ የሚንቀሳቀሱት በውጭ ኃይሎች የገንዘብና ስልጠና እገዛ ነው ያሉት አቶ ጌታቸው መደበኛው ፖሊስ ያን እንቅስቃሴ መግታት ባለመቻሉ ጭምር አዋጁ ማስፈለጉንም አስረድተዋል። አምባሳደር ታዬ አጽቀ ሥላሴ በበኩላቸው አዋጁ የተጣለው የሲቪሎችና የጸጥታ ኃይሎችን ሕይወት መጥፋት እንዲሁም በግለሰቦችና መንግሥት ንብረቶች ላይ ውድመት ከደረሰ በኋላ በሀገሪቱ የደረሰውን አለመረጋጋት ተከትሎ ነው ብለዋል። መሠረታዊ የሰብአዊ መብቶችና ዓለም አቀፍ የዲፕሎማቶች መብቶች አዋጁ በሚጸናበት ስድስት ወር ጊዜ ውስጥ እንደሚከበርም አምባሳደር ታዬ አጽቀ ሥላሴ ለዲፕሎማቶቹ አረጋግጠዋል። አድማጮች የምሽቱን ፕሮግራም በዚሁ ያበቃለው፣ ሳምንት እንገናኝ። ሰላም፣ ደህና ቆዩኝ። ሰለሞንን ለፕሮግራሙ ከነ እንግዳው እናመሰግናለን። አድማጮች የምሽቱን ቅንብር የምናጠቃልለው በሳምንታዊው ሴቶች እና ቤተሰብ ፕሮግራም ይሆናል። የያዝነው የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰርና የሚያስከትላቸው ችግሮች የሚታሰብበት ወር ነው። ይህንኑ ተንተርሶም በዋሽንግተን ዲሲና አጎራባጭ ክፍለ ግዛቶች ሜሪላንድና ቨርጂኒያ ነዋሪ የሆኑ ቁጥራቸው ከ250 በላይ ኢትዮጵያውያንና የአጭር ርቀትና ኤርትራውያን የአጭር ርቀት ሩጫና የእግር ጉዞ አካሂደዋል። ከተመሠረተ አራት ዓመታት ያስቆጠረው አልፋ የጡት ካንሰር ሕሙማን መርጃ ድርጅት በየዓመቱ የአካባቢውን ነዋሪ ኢትዮጵያውያንና ኤርትራውያን በማሳተፍም የገንዘብ ድጋፍ ያሰባስባል፣ ወይም ለድጋፍ የሚውል ገንዘብ ያሰባስባል። ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘውን ይህንንም ገንዘብ ለሁለቱም አገሮች ወይም በሁለቱም አገሮች ለሚገኙ የካንሰር ሕሙማን የሕክምና ወጪ ለመሸፈን ያውለዋል። ካንሰርን በመከላከል መረጃ በማዳረስ በኩልም አልፋ የጡት ካንሰር ሁማን ድርጅት የበኩሉን እንቅስቃሴ በማድረግ ላይ ይገኛል ትለናለች። በስፍራው ተገኝታ ተከታዩን ለምሽቱ ሴቶችና ቤተሰብ ያጠናቀረችው መስታወት አረጋው። ከተመሰረተ አራት ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማንን መርቻ ድርጅት በየዓመቱ በጥቅምት ወር የቨርጂኒያ ሜሪላንድና የዋሽንግተን ዲሲ ነዋሪዎችን የሚያሳትፍ የአጭር ርቀት ሩጫና የእግር ጉዞ ያዘጋጃል። በየዓመቱ በሚዘጋጀው በዚህ የእግር ጉዞና አጭር ርቀት ሩጫ ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘው ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። በተለይ በተለይም ካንሰርን ለማወቅና ለመከላከል ለሚደረገው ምርመራ ይረዳ ዘንድ የሕክምና መሳሪያን ለሁለቱም ሀገሮች ለማስገባት ከፍተኛ ጥረት በማድረግ ላይ ይገኛል። በዩናይትድ ስቴትስም የሚገኙ ለተለያዩ የካንሰር ሕመምተኞች የሚያስፈልጋቸውን የየዕለት ጥቃቅን ወጪ በመሸፈን ድርጅቱ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ቬሮኒካ ሙሴ የጡት ካንሰርን በመከላከልና ና መረጃን በማዳረስ በመንቀሳቀስ ላይ የሚገኘው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ ናት። ዛሬ በኦክቶበር በፕሬስ ካንሰር አዌርነስ ምክንያት በማድረግ ለአራተኛ ጊዜ የእግር ጉዞ አካሂደናል። ይህንንም ጉዞ ለማካሄድ በርከት ያሉ ስፖንሰሮች አግኝተን በብዙ ወጣቶች ቮለንቲር ታግዘን ዛሬም እንደገና ለአራተኛ አመት ይህንን ፕሮግራም ለማዘጋጀት በቅተናል። አምና ደግሞ በሰበሰብነው ብር ቃል በገባ ነው መሰረት በዚህ በሽታ የተጠቁ እህቶቻችንና ወንድሞቻችንን ከዚሁ ከራሳችን ምሳሌ ከሚባለው የሰፖርት ግሩፕ ለሁለት እህቶቻችን ከዛ ውጭም ላሉ ኢንሹራንስ ካቨር ለማያረግላቸው ለአንዳንድ ለግል ጉዳዮች፣ ለግሮሰሪ፣ ለመሳሰሉት ነገሮች የገንዘብ እርዳታ አድርገናል። በዚህ ደግሞ በዚህ አመት ጎላችን ወደ ሀያ ሺህ ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ ሁለት አመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን። እንዲሁም ራድኤድ ከሚባል ድርጅት ጋር ተባብረን እየሰራን ያለ ነው ከነሱም እርዳታ አግኝተን ከዚህም ከተሰበሰበው ገንዘብ አድርገን ማሞግራፍ። ምክንያቱም የማሞግራፍ መሽን በጣም ውድ ነው፣ እና ይህንን ይሄ ስራ እያካሄድን ነው። በዚህኛው በአራተኛው ወቅ እርግጠኛንን ሰብስበን አሟልተን ይሄን ደግሞ ለማድረግ ትልቅ ዓላማ አለን። ነዋሪነቷ በአሌክሳንድሪያ ቨርጂኒያ የሆነው አርሴማ ፍሳ ሲሆን የጡት ካንሰር ህመምተኞችን ለመደገፍ በሚደረገው ዝግጅት በማስተባበር ከሚሳተፉት ወጣት እንስቶች መካከል አንዷ ናት። ይህንን አራት አመት አድርጊያለሁ እስከመጠስ እስከማገዝ ቫለንቲር ነው ማረገው ለኢትዮጵያ ም ኤርትራ ምላሉ ሰው ለማስረዳት ለፕሬስ ካንሰር ለማስተማር ነው የምንፈልገው ያገኛለውን ያዋጣ ነውን ደግሞ ወደ ሁለቱም ሀገሮች እንልካለን። ከመጀመሪያ በፊት ፊፊ አብርሃም በአሌክሳንድሪያ ቨርጂኒያ ነዋሪ ናት። ባለቤቷንና ወላጅ አባቷን በካንሰር ህመም ምክንያት አታለች። በብረስት ካንሰር ብቻ ሳይሆን በሌላም ካንሰር ባለቤቴን ስላጣሙ ለካንሰር በጣም ሴንስቲቭ ነኝ ይሰማኛል። ብዙ ጓደኞቼ በካንሰር ሞተዋል። ብሬስት ካንሰር ብቻ አይደለም፣ ሌላም ብዙ ካንሰር አለ። በዛ ምክንያት አሁን ይህንን ዋክ ሳረግ ደስ እያለኝ ነው። ባለቤቴንም ሳጣ ማንም ሰው በማያውቅበት ጊዜ የዛሬ 15 ዓመት ነው ያጣሁት። በጣም አዝኜ ነበር። አሁን ደግሞ ይሄ አዌርነስ ለእኔ በጣም ደስ ብሎኛል። አርሊ ዲቴክሽን ምኑንም እያስተዋወቃችሁ ስለሆነ በጣም አምሃፒ። አባቴንም በካንሰር ነው ያጣሁት። በማውት ካንሰር ነው ያጣሁት አባቴንም፣ ያው በሲጋራ አዌርነስ ያስፈልገናል። ሲጋራ ጥሩ እንዳልሆነ እርሊ ዲቴክሽን እንዳለች ዶክተሯ፣ ኢትዮጵያም ደግሞ ማሞግራም ያስፈልጋል። አባቴ በካንሰር በታመምበት ጊዜ ሕክምና አጥቶ ኢንዲያ ሄዶ ነው የታከመው። ኢንዲያም ሄዶ ታክሞ ሲመጣ በጣም ተበላሽቶ ነው የመጣው እና ሞተ በሱም ስላለ ኢትዮጵያ ሕዝብ እርዳታ ያስፈልገዋል እና ኤኒ ወይ አይ ካን አሁንም ሰፖርት አድርግ ያለው የእኛ ካምፓኒ የኔ ና የባለቤቴ ሆም ኬር ነው። ስፕሪ ሆም ኬር በሱ ስም ሰፖርት አድርግ ያለው። አሁን አይ ዊል ኮንቲንዩ ቱ ሰፖርት። ከኤርትራ ወደ ዩናይትድ ስቴትስ ለረፍት የመጡ አንዲት እናት ተሳታፊ ማግኝቻ አነጋግሬ ነበር። የምኖረው ያው ምጽዋ ነበርኩኝ። ስንት ጊዜ ሆኖት ከመጡ? እንግዲህ ዛሬ የእግር ጉዞና የሩጫ ዝግጅት ተዘጋጅቷል። በአልፋ እርስዎ ደግሞ ተሳትፈዋል። ይኸው ካኒቴራውንም ለብሰዋል። ሮጡ ሮጠዋል ወይስ ሮጡ? እሺ፣ ስለዚህ የተሳተፉ ነው ያቅሞተን ያህል ማለት ነው። ወንድሜ ልጅ ናት ያለች እ እንደዚህ ላጋጣሚ ስላለ ሰዋጋ ለመጠየቅ ምቼ ነው ከኒውዮርክ ወደ ኬንያ እዛኝ መጥታ ነው። ቆንጆ ነው በጣም ደስ ላላቸው አድማጮች የጸረ ካንሰር ዝግጅቱ ወይም ጥረቱ የመስታወት ድምፆች አላለቁም። የቀሩ አስተያየቶች አሉ በሌላ ፕሮግራም እንመለስበታለን። ሌሎች ዝግጅቶችም ይኖሩናል። አድማጮች ለምሽቱ የያዝነውን ታዲያ በዚሁ መቋጨታችን ነው። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። መልካም ምሽት። Yo oh, man